ከተመሰረተ ከአራት ዓመት ተኩል በላይ የሆነው የጃኖ ባንድ አራት ድምፃውያንን እና ስድስት የሙዚቃ መሳሪያ ተጫዋቾችን የያዘ ነው። የሙዚቀኞቹ መግባባትና የመድረክ አያያዝ ከዚህ ቀደም ከነበሩት የኢትዮጵያ የሙዚቃ ባንዶች በተለየ በተመልካች ዘንድ ተወዳጅ እንዲሆኑ አድርጓቸዋል። በተለይም በወጣት ኢትዮጵያውያን ተመልካች ዘንድ የሚጫወቷቸው አብዛኛዎቹ ሙዚቃዎች በቀድሞ ድምፃውያን የተዜሙ የሙዚቃ ስራዎች ናቸው። ሌላው ጃኖዎችን የተለዩ የሚያደርጋቸው ነባር የሙዚቃ ዜማዎችን በአሜሪካዊ የሮክ የሙዚቃ ስልት ደግመው በማቀናበር ለአድማጭ ማቅረባቸው ነው። ጃኖ ነው የሚለውን የባንድ መጠሪያ ለምን መረጣችሁት ስል የባንዱ መሪ እና ኪቦርድ ተጫዋች የሆነውን በርካታ የሙዚቃ አልበሞችን በማቀናበር የሚታወቀው ኪሩቤል ተስፋይን ጠይቄው ነበር። እንግዲህ የቃሉ ትርጉም አብዛኛው ኢትዮጵያዊ እንደሚያውቀው ጃኖ ነው በክብር ጊዜ የሚለበስ በጣም የተከበሩ ሰዎች ወይም አንድ የሆነ ትልቅ በማህበረሰባቸው ውስጥ ጎላ ያሉ ሰዎች በበዓላት እና እንደዚህም በትልቅ የክብር ጊዜ የሚለብሱት ልብስ ነው። ያሚሆኑ ደግሞ ያው ከእኛ ከራሳችን ከባንድ ሜምበሮቻችን የሰጠነው ስም ነው። ከጃኖ ጋር የሚያያይዘው ነገር በአብዛኛው ኢትዮጵያዊነቱ እና ያው ያ ነገር የኢትዮጵያዊነት ኩራት የኢትዮጵያዊነት መገለጫ ስለሆነ ያንን ተምሳሌት ስለማድረግ ነው። በመድረክ የምታቀርቧቸው ሙዚቃዎች ማን ነው በአዲስ መልክ የሚያቀናብረው? የስራ ግንኙነታችሁ ውስጥ ምን ይመስላል? ድምጻዊ ዲበኩሉ ታፈሰ በአጭሩ መልሶልኛል። አዎ፣ ያው እንግዲህ ጃኖ ባንድ ውስጥ እስካሁን ኪሩ እንዳለው አንድ አራት አመት ተኩል ሆኖናል ተጀመርን እና ብዙ መንገዶችን ተጉዘናል አብረን እና በዚህ ሰአት ያው ሙዚቃውን ሁል ጊዜ ስንሰራ ወይም ደግሞ አሬንጅ ሲደረግ ዜማዎች ሲሰሩ ምናምን የምንሰራው አንድ ላይ ነው። ዜማዎቹን እራሳችን ነው የምንሰራው። ሙዚቃውን ደግሞ እዚህ ባንድ ውስጥ ያው ኪሩቤል አለ። ያው ስቱዲዮ ሙዚቃ አሬንጅ ያደርጋል። ሚካኤል ኃይሉም በጣም ጎበዝ ሙዚቃ አሬንጅመንት የሚሰራ ልጅ ነው እና አንድ ላይ ብቻ አይዲያዎቹን ሰብስበን እናቀናጅና ዜማዎቹን እና የግጥሙን አይዲያ በምን ላይ ቢጻፍ ይሻላል የሚለውን እናስብ እና ለአንዳንድ ጥሩ ገጣሚዎች ከእነ የልማ ገብረአብ ጀምሮ በፊት ከጻፉልን የበፊት አልበማችን ላይ አሁንም ኢንቮልቭ አድርገዋል እና ከእነሱ ጀምሮ ሌሎችም ወጣት ገጣሚዎች አሉ አብረውን የሚሰሩ እንደዛ አርገን እንሰራለን ማለት ነው። ይሄ ነው ያለው ነገር። ስለዚህ ግጥሙንም ሆነ የሙዚቃ ቅንብሩ ላይ የሁሉም የባንዱ አባላት ተሳትፎ አለበት ማለት ነው። ስለ ሙዚቃዎቹ ቅንብር የምትለኛለን፣ ኪሩቤል ተስፋዬ። የሚገርምሽ በአብዛኛው አሁን ጃኖ ውስጥ የምንሰራቸው ሙዚቃዎች የኢትዮጵያዊ ሩት ያለው መነሻ ያለውን ሙዚቃ ከሮክ ጋር ነው ፊዩዝ የምናደርገው እና በአብዛኛው ሮክ ሙዚቃ ያው በተለይ ሄቪ ሜታል እና በአብዛኛው የጊታር ሄድ ዲስቶርሽን ጊታር እሱን ተኮረ ያደረገ ነው እና ብዙ ጊዜ እንዲያም የጊታሪስቶች ሙዚቃ ነው ሮክ እና በጣም ፓወርፉል የሆነ ድራም፣ ፓወርፉል የሆነ ቤዝ ከዛ ጋር ተደማምሮ ነው እና በአብዛኛው የእኛ ሙዚቃዎች በፐርሰንቴጅ ከወሰድ ሽው ብዙዎቹን አበይ የሚያደርጋቸው ሚካኤል ሀይሉ ነው ይ ከእኛም በፊት ከባንዱም በፊት በጣም ለሮክ ሙዚቃ ልዩ ፍቅር ያለው እንደዚሁም ደግሞ በሮክ ሙዚቃ ላይ በጣም ጥሩ የሆነ ችሎታ ያለው ሙዚቀኛ ነው እና ያው አብዛኛውን አሁን የተቀላቀለ ስለሆነ አብዛኛው ኢትዮጵያዊ የሆነው እንትን ላይ ማቴሪያል ላይ አብረን እንሰራለን በጋራ ግን ዋናውን ይሄ የሙዚቃውን የማያያዙን እና ሙዚቃውን አንድ ላይ ጣዕም መስጠቱ ላይ ብዙውን የሚካኤሉ ድርሻ ነው ያለው። በሙዚቃ ቅንብሩ አንተና ሚካኤል ሀይሉ ብቻ ናቸው የምተሳተፉት? ሁለታችንም ብቻም ሳንሆን እንደ ሙዚቀኛ በአንድ ውስጥ ያሉት እያንዳንዱ ሙዚቃ መሳሪያ ተጫዋች፣ ድምፃያኖቹ በጣም አሬንጅመንት ውስጥ በደንብ አስተዋጽኦ ያደርጋሉ። በአንድ ውስጥ ያለውን እምቅ ሀይል በተቻለ መጠን በጋራ ለመጠቀም ሁሉም ሰው ድምጽ አለው ማለት ነው። ስለዚህ ያው አንዱ ሁለት ሰው ብቻ አይደለም እዚህ ባንድ ውስጥ ሙዚቃ የሚያቀናብረው ማለት ነው። ከጃኑ ባንድ አራት ድምፃውያን መካከል ሀሌ ሉያ ተክለ ጻዲቅ አንዷ ናት። ለሙዚቃ ያላትን ፍቅር ባጭሩ እንዲገልጻልኛለች። በጣም ወዳለሁኝ እና በተቻለኝ መጠን አንደስታን ባረገው ሌቭል ያህል ሙዚቃን በስካልቤን መጫወት ወዳለሁ። የጃኖ ባንድ ሲመሰረት ከጅምሩ ከቀድሞ የባንዱ ስራ አስኪያጅ ከነበሩት በአቶ አዲስ ከሰሳ አማካኝነት ሙያዊ አስተያየቶችን ሰጥቷቸዋል። አሜሪካዊው እውቅ ሙዚቀኛ ቢላስዌል የጃኖ ባንድ አባላትን መቼ እንዳገኛቸው በአጭሩ እንዲነግሩናል። ጃኖን የማውቃቸው ገና ሲሰባሰቡ ጀምሮ ነበር። እናም እንዴት ቢሰሩ የተሻለ ስኬት ሊያመጡ እንደሚችሉ የራሴን ተሞክሮ አካፍያቸው ነበር። አሁን ባላቸው ችሎታና ጥንካሬ የኢትዮጵያን ሙዚቃ ከሮክ ስልት ጋር በማዛመድ የሠሩት ሙዚቃ በብዙዎች ዘንድ ተቀባይነት ማግኘቱን ስመለከት ያስደስተኛል። ጊታር ለሮክ የሙዚቃ ስልት ከፍተኛ ሚና አለው። ይህንን ስልት ከሌሎቹ ለየት የሚያደርገውም ጠንከር ብሎ የሚሰማው የጊታር ድምፅ ነው። በጃኖ ባንድ ውስጥም ጊታር በጥሩ ሁኔታ የሚጫወት ሙዚቀኛ አለ። ሚካኤል ሀይሉ። የጃኖ ባንድ መሪ ድምጻዊ የሆነውን ዲበኩሉን ፈተናዎች ከፊታችሁ ሲገጥማችሁ እንዴት ነው የምታሳልፉት ብዬ ጠይቄው ነበር። በተቻለም መጠን በጥንካሬ ለመስራት እየሞከርን ነው። እኔ ራሴን እንግዲህ ከጃኖ ጋር ጥሩ ነገር እየሰራን ስታንዳርድ ያለው ሙዚቃን ብዙ ወጣት ደጋፊዎች አሉ። የሚገርም እዚህ ሀገር የኛ ብዙዎቹ ደጋፊዎች በሀይ ስኩልና በኮሌጅ ውስጥ ያሉ ተማሪዎች ናቸው። ና እነ ለእነሱ የሆነ ትልቅ ነገርን መጠለን ማለት ነው ሁል ጊዜ የምንፈልገው። ለጃኖ ባንድ የሙዚቃ አባላት ረጅም እድሜንና ስኬትን እየተመኘው ከኛ ጋር ላደረጉት አጭር ቆይታም ምስጋናዬን አቀርባለሁ። The Krishna, you Krishna, you the Krishna, Uyagodha. Krishna, the Krishna, the the the the 马车头，马车头，马车头，马车头。车走车到子冲，家的根子天涯，好干。